ያደረገው ለአፍሪካውያን ብቻም ሳይሆን እውነት ለመናገር በአሁኑ ዛን ለዓለም አቀፉ የሰብዊ መብት ግንዛቤ እድገት ላይ ራሱ ብዙ አስተዋጽኦ አድርጓል ማለት እንችላለን። በዋናነት እንደ አንድ ሰው መግቢያውን ራሱ አንብቦ በቃ ይሄ ቻርተር ልዩነቱ ምንድን ነው ማለት የሚችልበት ሁኔታ አለ እና መግቢያው ላይ እንኳን ራሱ ስናይ ኢኮኖሚና ማህበራዊና ባህላዊ መብቶች በጣም ለአፍሪካውያን አስፈላጊ መሆናቸውን፣ የልማት መብቶችም ትኩረት ሊሰጣቸው እንደሚገባ የሚል ጽንሰ ሀሳብን የያዘ ነው። የአፍሪቃን መሠረታዊ የሰብአዊና ህዝባዊ መብቶች ቻርተር አርባኛ ዓመት ተንተርሶ ከተሰናዳ ቅንብር የተወሰደ ነው። የሰማችኋቸውም በኢትዮጵያ የሰብአዊ መብቶች ኮሚሽን የሴቶችና የሕፃናት መብት ኮሚሽነር መስከረም ገስጥ ናቸው። ዝርዝሩን ይዘናል። ሰላም ጤና ስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን ከቅዳሜ ጥቅምት 13 2014 ዓ ም ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት፣ ጤና ያስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። ወደ መቀለ አምርቶ የነበረው የተባበሩት መንግስታት ድርጅት አውሮፕላን ሳያርፍ የተመለሰው በዚያ ካሉ የአየር ተቆጣጣሪዎች ፈቃድ በመከልከሉ ነው ሲል የኢትዮጵያ መንግስት አስታወቀ። የራሱ የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ቀደም ሲል በሰጡት መግለጫ ከኢትዮጵያ መንግስት የበረራ ፈቃድ ማግኘታቸውን፣ ነገር ግን መቀሌ ባሉ የአየር ተቆጣጣሪዎች አውሮፕላኑ እንዲመለስ እንደተነገራቸው ገልጸው ነበር። ይሁን እንጂ ሌሎች ምንጮችን የጠቀሱ አንዳንድ ዓለም አቀፍ የመገናኛ ብዙሃን አውሮፕላኑ መቀለ ሳያርፍ የተመለሰው የኢትዮጵያ መንግስት እያካሄደ ካለው የአየር ድብደባ ጋር በተያያዘ ነው የሚሉ ዘገባዎችን አውጥተዋል ብለዋል። የኢትዮጵያ መንግስት በዛሬው መግለጫው ዘገባዎቹ የተሳሳቱና የመንግስታቱ ድርጅት ራሱ ከሰጠው መግለጫ ጋር የሚቃረኑ እንደሆኑ አስታውቋል። አያይዞም በሀገሪቱ ፓርላማ በሽብር ቡድንነት የተፈረጀው ህወሀት የተሳሳቱ መረጃዎችንና ምስሎችን በማውጣት ለማወናበድ የሚወስደው እርምጃ መሆኑን በመገንዘብ ጥንቃቄ ማድረግ ያስፈልጋል ሲል አሳስቧል። የተባበሩት መንግስታት ድርጅት ይህንኑ ሁኔታ ተከትሎ ወደ መቀሌ የሚደረጉ በረራዎችን ማቋረጡን እንዳስታወቀ ይታወሳል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ታይዋን ከቻይና ጥቃት ቢሰነዘርባት እንከላከልላታለን ሲሉ ሐሙስ ዕለት መናገራቸው ይታወሳል። ትናንትና ደግሞ የዋይትሀውስ ውስ ቃል አቀባይ ከፕሬዝደንቱ መግለጫ ያፈገፈገ የሚመስል ማብራሪያ ሰጥተውበታል። ጄን ሳኪ ትናንት ለጋዜጠኞች ባደረጉት ገለጻ ፕሬዚደንቱ በፖሊሲያችን ላይ ስለተደረገ ለውጥ የተናገሩት አይደለም፣ ፖሊሲያችንን ለመቀየር የደረሱበት ውሳኔም የለም ነው ያሉት። የፕሬዝደንት ባይደንን መግለጫ ተከትሎ ቻይና ዩናይትድ ስቴትስን ታይዋን ነፃ እንድትወጣ ከማበረታታት መቆጠብ አለባት ስትል ማስጠንቀቂያ ሰጥታለች። የዩናይትድ ስቴትስ የጦር ሰራዊት ትናንት አርብ ሶሪያ ውስጥ ባደረሰው የድሮን ጥቃት አንድ ከፍተኛ የአልቃይዳ መሪ መገደሉን የዩናይትድ ስቴትስ ማዕከላዊ እዝ አስታውቋል። የእዙ ቃል አቀባይ ሻለቃ ጆን ሪግስቢ በሰጡት መግለጫ የአብዱል ሐሚድ አልማታር መገደል ሽብርተኛው ቡድን በዓለም አቀፍ ደረጃ በዩናይትድ ስቴትስ ዜጎች በአጋሮቻችንና በንጹሐን ሲቪሎች ላይ ጥቃት ለማድረስ የማሴር አቅሙን ያሰናክልበታል ብለዋል። የድሮን ጥቃቱ የተካሄደው ከሁለት ቀናት በፊት ደቡባዊ ሶሪያ ውስጥ በሚገኝ የዩናይትድ ስቴትስ ኃይሎች ያሉበት የጦር ሰፈር ላይ ጥቃት መፈጸሙን ተከትሎ ነው። በዚያ ጥቃት በአሜሪካውያን ወታደሮች ላይ የሞትም ሆነ የመቁሰል አደጋ አልደረሰም። የማዕከላዊ እዙ ቃል አቀባይ የድሮን ጥቃቱ እርምጃ የተወሰደው ለበቀል ይሁን አይሁን የተናገሩት ነገር የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ደቡባዊ ክፍለ ግዛት ውስጥ በዚህ የአውሮፓ 2021 ዓመተ ምህረት ለሶስተኛ ጊዜ ብዛት ያላቸው እስረኞች ወህኒ ቤት ሰብረው ማምለጣቸው ተገለጸ። የሁኒ ቤቱ ባለስልጣናት እንዳሉት እስረኞቹ ያመለጡት ትናንት አርብ ሌሊት ላይ ነው። ምን ያህል እስረኞች እንዳመለጡም ሆነ በምን ሁኔታ እንዳመለጡ ምርመራ እያካሄድን ነው ብለዋል ባለስልጣናቱ። በኮቪድ-19 ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ከአምስት እስከ 11 ዓመት ዕድሜ ክልል ውስጥ ላሉ ህጻናት የኮቪድ-19 ክትባት የሚሰጠው ጠቀሜታ ሊያጋጥማቸው ከሚችለው እጅግ ያልተለመደ የሆነ የልብ ጡንቻ መቆጣት ወይም ኢንፍላሜሽን ጋር ሲነጻጸር ጠቀሜታው ከፍ ያለ ነው ሲል አስታወቀ። አዋቂዎች ያሉበት ኮሚቴ ኤፍዲኤ ክትባቱ በተጠቀሰው የእድሜ ክልል ላሉ ህጻናት እንዲሰጥ ይፈቀድ ወይም አይፈቀድ በሚለው ምክረ ሀሳብ ላይ የፊታችን ማክሰኞ ድምፅ ይሰጣል ተብሎ ይጠበቃል። በመጨረሻም ዝነኛው አሜሪካዊ የፊልም ተዋናይ አሌክ ቦልድዊን ለፊልም ቀረጻ የተኮሰውና ሲኔማቶግራፈር ወይም የምስል ቀረጻ ዲሬክተሯ የተገደለችበት መሳሪያ የእውነት ጥይቶች የጎረሰ እንደነበረ ተገለጸ። የሚጮህ እንጂ የሚጎዳ እንዳልሆነ ተገልጾለት ቦልድዊን የያዘውን ሽጉጥ ሲተኩስ የፎቶግራፍ ዲሬክተሯን ሄይሊ ሀችንሰንን ደረቷ ላይ መጥቷት ሆስፒታል ተወስዳ ህይወቷ ሲያልፍ የፊልሙ ዲሬክተር ጆል ሱዛ ትከሻው ላይ ተመጥቶ ሕክምና ተደርጎለት ከሐኪም ቤት እንደወጣ ተነግሯል። የሳንታፌ ከተማ ፖሊስ እንዳስታወቀው ረስት ለተባለው ፊልም ዋና ተዋናዩ ቦልድዊን ሽግጡን የሰጠው ረዳት አዘጋጅ የእውነት ጥይት የጎረሰ መሆኑን አላወቀም ነበር። በተፈጠረው አደጋ እጅግ መደንገጡን የገለጸው ተዋናዩ አሌክ ቦልድዊን በምርመራው እየተባበረ መሆኑን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ22፣ በ25 እና በሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥቅምት 13 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወዳያዝናቸው ዘገባዎችና ቅንብሮች ነው የምንወስዳችሁ። ቀዳሚውም ወደ ሐዋሳ ይወስድናል። በኢትዮጵያ ዕድሜያቸው ከአምስት ዓመት በታች ለሆኑ ከ17 ሚሊዮን በላይ ሕፃናት የፖሊዮ ወይም የልጅነት ልምሻ ክትባት መሰጠት መጀመሩን የኢትዮጵያ የጤና ሚኒስቴር አስታወቀ። የተባበሩት መንግሥት ድርጅት ተወካይ ዶክተር ሮዝማሪ ዲላሚኒ የልጅነት ልምሻ በሽታ አሁንም ኢትዮጵያን ጨምሮ የአፍሪቃ ሕፃናትን ለአካል ጉዳት እየዳረገ ነው ብለዋል። የዓለም የፖሊዮ ቀን በደቡብና በሲዳማ ክልል በአገር አቀፍ ደረጃ በሐዋሳ ከተማ በክትባት ዘመቻ ተጀምሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል፣ ዝርዝሩን ይዟል። የኢትዮጵያ የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማም ለቪኦኤ እንደተናገሩት ዛሬ በኢትዮጵያ ሁሉም ክልሎች የልጅነት ልምሻ ክትባት ተጀምሯል። በአብዛኛው እንግዲህ የፖሊዮ ስርጭት እየታየ ያለው መጀመሪያ ለሶማሌ ክልል ላይ ነበር። መጀመሪያ እየታየው ከሶማሌ ክልል በቀጥታ ወደ ኦሮሚያ ክልል ነበር በብዛት የገባው። ከዚያ በኋላ ትናንሽ ቁጥሮች ቢሆኑም ግን ሁሉም ክልል ላይ ታይቷል። ያልታየበት ክልል የለም። አሁን ግን በአብዛኛው እየታየ ያለው በአማራ ክልልና በተወሰኑ የደቡብ ክልል ዞኖች ላይ ነው። እንግዲህ ይህ ክትባት የሚሰጠው እድሜያቸው ከአምስት ዓመት ከመጠጥ በታች ላሉ 179 ሚሊዮን በቁጥር የሚሆኑ ህጻናት ለነዚህ ይሰጣል። ይሄ ማለት ሁሉም በአገራችን ያሉት እንግዲህ ጥናቱ እንደሚያሳየው 16 እስከ 165 ሚሊዮን ህጻናት አሉ ከአምስት ዓመት በታች ተብሎ ይታሰባል። ግን አንዳንዴ ከዚህ መበለጠ ስለሚኖር ትንሽ ጨምረን ነው ዶዙን ወደ አገር ያስገባ ነው። ስለዚህ ሙሉ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በዚህ ክትባት ዘመቻ ይሳተፋሉ። የዓለም የፖሊዮ ቀን በደቡብና ሲዳማ ክልል ሲከበር ተገኝተው ቃላቸውን ያሰሙት በተባበሩት መንግስታት ድርጅት የዓለም አቀፍ የጤና ድርጅት ተወካይ ዶክተር ሮዝ ማሪ ዴላሚኒ በአይነቱ የመጀመሪያ ነው ያሉት። በምህጻረ ቃሉ ኤንኦ ፒቪ ቱ የተሰኘ የልጅነት ልምሻ ክትባት በአዋሳ ከተማ አስጀምረናል ብሏል። ባለፉት አስርት ዓመታት በአፍሪካ የፖሊዮ ወረርሽኝ ለማስወገድ በተደረገው እንቅስቃሴ ተስፋ ሰጪ ውጤቶች በመመዝገባቸው አህጉሩ በ2020 ከፖሊዮ የጸዳች የሚል እውቅና ማግኘቷን ገልጸው ኢትዮጵያም በ2014 ዓ ምት ነጻ ወጣ ነበር ብሏል። ይሁን እንጂ ከፖሊዮ ክትባት አስተዳደር ጋር በሚፈጠር በሽታም በአፍሪካ እንደ አውሮፓውያን አቆጣጠር በ2020 ብቻ 541 ህጻናት ልምሽ ሆነዋል። ከዚህም ውስጥ 39ኞቹ የኢትዮጵያ ህጻናት ናቸው ብሏል። የዓለም የጤና ድርጅቷ ምክትል ተወካይ ዶክተር ሮዝ ማሪ ዴላ ምንም እየተገባደደ ባለው የአውሮፓውያኑ ዓመትም 239 ህጻናት በአህጉሩ በፖሊዮ አካላቸው ጉዳት የደረሰባቸው ሲሆን ዘጠኝ ህጻናት ከኢትዮጵያ ናቸው ነው ያሉት። ነገር ግን ኢትዮጵያ ብዙ ተግባራትን ፈጽማለች። ሀገሪቱ ስድስት ዘመቻዎችን አካሄዳለች። አሁን በፖሊዮ የተያዙ ህጻናት የተገኙት የፖሊዮ ክትባትና ምላሽ በማይሰጥባቸው ዞኖች ነው። የኦፒቪ የኢትዮጵያ የጤና ሚኒስትር ደኤታው ዶክተር ደረጀ ክትባቱ የሚሰጠው ይህንን ችግር ለመቅረፍ ሲባል ነው ሲሉ ለቪኤ ተናግሯል። ክትባት በሚገባ በማይሰጥበት ቦታ ላይ እንዲሁም ደግሞ የክትባት ጥራት ጉድለት ባለበት ቦታ ላይ በተለይ ተመጣጣኝ ልማት የሚሹ ክልሎች ላይ ከክትባት አሰጣት ጋር ተያይዞ የሚነሳ የፖሊዮ በሽታ አለ። ይሄ ነው እንግዲህ አሁን በሀገራችን ላይ እየታየ ያለው። ባለፉት አመታት በየአመቱ እየታየ መጥቷል። ይሄኛው ማለት ነው። በእርግጥ መጀመሪያ ይሄ ይሄኛው አይነት የፖሊዮ ዝራ የተገኘው አጎራባች አገሮች ላይ ነበር ሶማሌ ሶማሊያ ክልል ላይ ያለ ጅቡቲ ላይ ኬንያም፣ ሱዳንም ይሄ ተከስቷል። ስለዚህ ይሄንን በሽታ ለመከላከል ነው አሁን የታሰበው የፖሊዮ ዘመቻ እየተሰጠ ያለው የዓለም የጤና ድርጅቷ ምክትል ተወካይ ዶክተር ሮዝ ማሪ ደላ ሚኒም ዛሬ በኢትዮጵያ አስጀመርን ያሉት አዲሱ ክትባትና ዘመቻው ከወትሮ በምንለ ያለ የተባሉት ዶክተር ደረጄ ይህንን ብለዋል። አሁን የሚሰጠው እንደከዚህ በፊቱ የልጅነት ልምሻ እንዲመጣ አያረግም። በተቻለ መጠን ሴፍ የሚባለው በጥራትም በፈዋሽነቱና በደህንነቱ በጣም የተረጋገጠ ነው። በተቻለ መጠን እንግዲህ የቀሩት እንኳን ከክትባቱ ከሰጡ በኋላ የቀሩት ቪያሎን ጭምር እንዲመለሱ ይደረጋሉ። ምክንያቱም እነሱ ወደ ውጭ ከተጣሉ ወይም ደግሞ ሰዎች እንደገና እነሱ ከዋጋ ተበክሎ ክትባቱ ራሱ ከተወሰደ ወደ ፖሊዮ ወደ ማምጣት በሽታው ወደ ማምጣት ስለሚሄዱ እነዛ የመሆን እንድሉ ይኸኛው አነስተኛ ነው። በአጠቃላይ ፖሊዮን ለመከላከልም ሆነ በፈዋሽነቱና በጥራቱ በጣም የተሻለ በዓለም አቀፍ ደረጃ እውቅና የተሰጠው በጣም ጥሩ ክትባት ስለሆነ ማህበረሰባችን ምንም ብዥታ መኖር የለበትም። አሁን የመጣው ፖሊዮ ገዳይነቱና የሚያደርሰው ጉዳት አሳሳቢ መሆኑን ያልሸሸጉት ዶክተር ደረጀ ክትባቱም የተለየ ነው ስሉ ተናግሯል። በጣም ልዩነት አላቸው። አሁን እየታየ ያለው የፖሊዮ ዝርያ ክትባት በጥራት ያልተሰጠበት ቦታ ላይ እንዲሁም ደግሞ ክትባትም ያላገኙ ቦታዎች ላይ በአብዛኛው የሚታይ ነው። ያን ያክል ሰውን የመጉዳት አቅሙም ደካማ ነው ይህኛው። በፊት ያለው ግን ዋይልድ ፖሊዮ ቫይረስ የሚባለው አሁን ሁለት ሀገራት ላይ ነው እየታየ ያለው፣ ፓኪስታንና አፍጋኒስታን በአብዛኛው እየታየ ያለው ይሄ በጣም ገዳይም ነው። በተለይ ደግሞ የመተላለፍ ከፍተኛ እድልም አለው። ስለዚህ አሉ ዶክተር ሮዝ ማሪ ድላሚኒ። ስለዚህ ክትባቱ በትኩረት ለሁሉም ህጻናት መሰጠት አለበት። ጂፒኤአይ የተሰኘ የዓለም አቀፍ ፖሊዮ የማጥፋት ዘመቻ ያስታወቀውን አዲሱን የፖሊዮ ክትባት ከዘረመል ቅንጣት ጋር የተግባባ ሲሆን ኢትዮጵያ ድርጅቱ ያወጣውን መስፈርት በማሟላት ከፍተኞቹ አምስት ሀገራት ተርታ በመሰለፏ ክትባቱን ዛሬ ጀምራለች። ደብሊው ኤችኦ እና ዩኒሴፍ ድጋፍ እያደረጉ ነው። ድጋፎቹ የዘመቻውን ቅድመ ዝግጅት ማገዝ፣ መድኃኒት ባለሙያና ገንዘብ ማቅረብ እንዲሁም ስልጠና መስጠት ናቸው። በተጨማሪ መቶ ሰራተኞችን ወደ ኢትዮጵያ አስገብተን አሰማርተናል። ክትባት የሚሰጡ ባለሙያዎችም ወላጆችም ትኩረት በመስጠት ህጻናትን እንዲታደጉ ጥሪ እናቀርባለን። ልጆቻቸውን ሲያስከትቡ ቪኦኤ አግኝቶ ካነጋገራቸው ወላጆች ውስጥ ልጃቸው አራት ወሩ መሆኑን የተናገሩት የአዋሳ ከተማ ነዋሪ ወይዘሮ ታደለች ካኢሞ የፖሊዮ ስጋት አለ ሲባል ልጄን አስከትቤያለሁ ብሏል። ማለት ከተለያዩ በሽታዎች ያው ይከላከላል አሉ እና ያው ብዙ ቀቱን ባይኖረኝ በሽታ ከሚመጡት በሽታ ፖሊዮ ለምሳሌ አሁን ከስንት አይነት በሽታ ይከላከላል ይላሉ። በአራት ወር ላይም አስከትቤዋለሁ። ዛሬ ግዴታ ነው መከተብ አለበት ስላለ ዜ መቼ አስከትቤዋለሁ። ወይዘሮ የታገኝ ቶማስም አስተያየታቸውን ሰጠዋል። የሰውነት ልምሻ እንዳይዛቸው እንዳይከሰት ይከላከላል። የኢትዮጵያ የጤና ሚኒስትር ደኤታው ዶክተር ደረጄ የመንግስት ስራ ኃላፊዎች፣ ወላጆች፣ የጤና ባለሙያዎች፣ የእምነት አባቶችና የአገር ሽማግሌዎች ማህበራዊ ኃላፊነታቸውን እንዲወጡ አሳስቧል። የፖሊዮ ክትባት ዘመቻው ከተመድ የዓለም አቀፍ የጤና ድርጅት፣ ከዓለም አቀፉ የሕፃናት ተራዶ ድርጅት ዩኒሴፍ ከአሜሪካው የበሽታ መከላከያ ማዕከል ሲዲሲ፣ እና ሮታሪ ከተሰኘ ዓለም አቀፍ ድርጅቶች ጋር በመተባበር የሚሰጥ መሆኑን ለማወቅ ተችሏል። ክትባቱም ከዛሬ ጀምሮ እስከ ጥቅምት 15 2014 ዓ.ም ለተከታታይ አራት ቀናት ይሰጣል ብሏል። የጤና ሚኒስትር ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም። አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ከደቡብ ወደ ምስራቅ ኢትዮጵያ ይወስደናል። የሐረሪ ክልል መንግሥት ምስረታ በትላንትና ሁለት ተካሂዷል። የክልሉን ርዕሰ መስተዳድር የመምረጥ ክልላዊ ሕገ መንግሥታዊ መብት ያለው የሐረሪ ጉባኤ የክልሉን እጩ ርዕሰ መስተዳድር መርጦ ያቀረበ ሲሆን ምክር ቤቱም ተቀብሎ አጽድቆታል። ትላንት ጠዋት በነበረው መርሃ ግብር በአሿሿሙ ሂደት ላይ የአቋም ልዩነት ያላቸው የምክር ቤቱ አባላት ወደ አዳራሹ አንገባም በማለታቸው ምልአተ ጉባኤ አልተሟላም ተብሎ ቢበተንም ከቀትር በኋላ በድጋሚ በተጠራው ስብሰባ ምርጫው ተካሂዷል። አዲስ የተቋቋመው የክልሉ ካቢኔም እንደ ሌሎች ክልሎች ሁሉ በክልሉ ያሉ ተፎካካሪዎችን ያላካተተ ሆኗል። አዲስ ቸኮል ነው የተከታተለው። የሀረሪ ክልል ምክር ቤት አቶ ወርዲን በድሪን የክልሉ ርዕሰ መስተዳድር እንዲሆኑ ድጋሚ መርጧቸዋል። ምክር ቤቱ ከአቶ ወርዲን በድሪ ሹመት አስቀድሞ አቶ ስልጣን አብዱሰላምን በሀረሪ ክልል ምክር ቤት አፈ ጉባኤነት፣ እንዲሁም አቶ አሪፍ አባስን በምክትል አፈ ጉባኤነት መርጧል። በሀረሪ ክልል ህገ መንግስት መሰረት የክልሉ ርዕሰ መስተዳድር በእጩነት የሚያቀርቡ የሀረሪ ጉባኤም አስቀድሞ አቶ ሙሄዲን አህመድ ና ወይዘሮ ዚኒት ሱፍን በዋናና ምክትል አፈ ጉባኤነት መርጦ ነበር። በበዓለ ሲመታቸው ላይ ንግግር ያደረጉት አቶ ወርዲን በድሪ በህዝቦች እኩልነት፣ የጋራ ተጠቃሚነት ና አንድነት ላይ የተመሰረተ መዋቅር ለማረጋገጥ በፖለቲካዊ፣ በማህበራዊ ና በኢኮኖሚያዊ መስኮች ላይ በሚካሄዱ ተከታታይ እንቅስቃሴዎች ተፎካካሪ ፓርቲዎች ና የክልሉ ነዋሪዎች ብሔር ብሔረሰቦች ና ህዝቦችን ትርጉም ባለው ሁኔታ ተሳታፊ ለማድረግ ይሰራል ማለታቸውን የክልሉ ኮሚኒኬሽን ዘግቧል። አቶ ወርዲን በድሪ ህገ ወጥ የመሬት ወረራ ና ህገ ወጥ ግንባታን እንዲሁም ሌብነትን በቁርጠኝነት ለመከላከል ቆራጥ እርምጃ እንደሚወሰድም መናገራቸው ተዘግቧል። ከአዲሱ የሀረሪ ክልል ምን እንደሚጠብቁ ያነጋገርኩት በሀረሪ ክልል የአማራ ብሔራዊ ንቅናቄ አብን አስተባባሪ ወጣት አምሩ በሪውንም አቶ ወርድንበር የተናገሩትን ሀሳብ የሚያጠናክር ሀሳብ አቅርቧል። በቅድሚያ ደረጃ አገራችን አሁን በተለይ ከተወሰነ ጊዜ ጀምሮ ያለው ነገር ይታወቃል። አጠቃላይ በመጀመሪያ ደረጃ መንግስት መስራት አለበት ብለን የሚያስበው የዜጎች ጭበርነት ማስጠበቅ ነው። ሁሉም ሰው በሰላም ወጥቶ በሰላም መግባት መቻል ሰርቶ መብላት መቻሉ ማረጋገጥ አለበት ብለን ነው መጀመሪያ የምናለው። ከዛ በመቀጠል ግን የፍትህና የእኩልነት ጥያቄ ነው። እኛም መጀመሪያም ስንነሳ አለማችን አድርገ የተነሳንበት ነገር ስለሆነ ሐረር ላይ ሁሉም አንደኛ ዜጋ ሁለተኛ ዜጋ የሚባለው ነገር ቀርቶ ለሁሉም ፍትሀዊ እና ያላሉ የሚሰራ መንግስት መቋቋም አለበት ብለን ነው የምናስበውም። አሁን የተቋቋመ መንግስትም ይህን ነገር ማድረግ አለበት ብለን ነው የምናስበው። ከዚ ውጭ ያልተመለሱ የልማት ጥያቄዎች ሐረር እንደሚታወቀው ባለፉት በሰላሳ አመታት እንደዛው ቀዳሚ የነበረችው ከተማ አሁንም እዛው እንዳለች ነው ሆናት ውጭ ያለችው። እነዚህ ነገሮች ልማቶችን በማፋጠን ህዝቡን ተጠቃሚ በማድረግ የተሻለ ስራ መስራት አለበት ብለን ነው የሚጠብቀውም። ው መሆን አለበት ይ ነው የነፃነትና እኩልነት ፓርቲው። አቶ መሀመድም ተቀራራቢ ሀሳብን ያላቸው እኛ እንደ ነፃነት እና እኩልነት ፓርቲ እንዲሁም እንደ አንድ የሀረሪ ክልል ነዋሪ ከአዲሱ መንግስት የምንጠብቀው እኒህ ሙስና እና ሌብነትን የሚጸየፍ መንግስት እንዲሆን እና ሰላም ላይ ልማት ላይ እና ዲሞክራሲ ላይ ጠንክሮ መስራት ይኖርበታል የሚል ሀሳብ እንዲሁም በህብረተሰቡ በህዝባችን ላይ የመልካም አስተዳደር የመሰረተ ልማት እጦት ችግሮች፣ እንዲሁም በከተማ የሚታዩ ከፍተኛ የዋጋ ንረቶች፣ እንዲሁም የመኖሪያ ቤት እጥረቶችን እንዲቀርብ እንፈልጋለን። በዚህ ላይ አትኩሮቱን አድርጎ ሲሰራ የጥሩ እና ውጤታማ ሊሆን ይችላል የሚል ሀሳብ አለኝ። የርዕሰ መስተዳድር እና ካቢኔ አባላት ምርጫ ሊካሄድ የነበረው ጠዋት ሲሆን ጉባኤው ግን ባለመግባባት ጠዋት ሳይካሄድ ቀርቶ ነበር። ለዚህም ከክልሉ የተሰጠው ይፋዊ ምክንያት የለም። አቶ ዱላ ኒጆ የተባሉ የምክር ቤት አባል ለጀጎ ልዩ ምርጫ ክልል ና ከሀረሪ ክልል ውጭ ያሉ የሀረሪ ብሔረሰብ ተወላጆች የተሰጠው ልዩ መብት በመቃወም በጠዋቱ ምክር ቤት መርሃ ግብር ላይ እንዳልተሳተፉ ሲገልጹ፣ ስማቸው መግለጽ ያልፈለጉ ሌላ የክልሉ አመራር ደግሞ የጥቅም ትስስር ያላቸው ጥቂት አመራሮች ለምን የካቢኔ አባል አልሆኑም በሚል እነዛ ሰዎች ባስተባበሩት አድማ የጠዋቱ ጉባኤ ሊከሸፍ እንደቻለ ይናገራሉ። በሀረሪ ክልል የቀድሞ ኦዴፓ ና ሀብሌ አመራሮች አሁን በአንድ ላይ የብልጽግና ፓርቲ እስር ቢሰባሰቡም አሁንም ግን በጋራ እንደ አንድ ፓርቲ መስራት እየተቸገሩ መሆኑን ሁለቱም ግለሰቦች ያምናሉ። ሰላሳ ስድስቱ የሀረሪ ክልል ምክር ቤት አባላት ሙሉ በሙሉ የብልጽግና ፓርቲ አባላት ቢሆኑም የክልሉ እርስ መስተዳድር ሹመት የጸደቀው ግን በ24 ድጋፍ ና በ11 ተቃውሞ እንደነበረ ያገኘ ነው መረጃ ያመለክታል። እርሰ መስተዳድሩ የክልሉ ጩ ካቢኔ አባላትን ሲያቀርቡም እንዲሁም በአንዳንድ የምክር ቤት አባላት ተቃውሞ የቀረበባቸው መሆኑን ያገኘ ነው መረጃ ያመለክታል። ከዚህ ባሻገር አዲሱ የምክር ቤት አባላት ወዱላ በከሳቱ መርሃ ግብር በአማርኛ አስተያየት ለመስጠት ሞክሮ መከልከላቸውን መብት የሚጥሰ ነው ሲሉ ገልጸውታል። እኛ ህዝብ ወክሎን የገባ ነው እዛ ቦታ ላይ ማን ነው በእንትኑ የሚነገረው? በህገ መንግስቱ ኦሮምኛ ና ሀረርኛ ነው የሚለው። ሆኖም አሁን ስለ ምክር ቤት አባላት ደንብና አሰራር ስልጠና ሲሰጥ ስልጠና በሚሰጠን ጊዜ በሀረርኛ ና በኦሮምኛ መናገር እንደሚቻል ግን ሁለቱን ቋንቋ የማይችል ሰው በምክር ቤቱ ከገባ ሀሳቡ በነፃነት በሚያውቀው ቋንቋ የመናገር መብት አለው የሚል ነገር ነበር። ስልጠና የወሰድ ነው። ካቢኔዎች ሲመጡ በሚያቀርቡበት ጊዜ ሀሳብ ለመስጠት እኔ እጄን አነሳው እጄን አስቼ በአማርኛ መናገር ሲጀምር ከቤቱ አንዴ ሀረርኛ ተናጋሪ ሰው ስነ ስርዓት ብሎ እጁን አነሳ በሀረርኛና በኦሮምኛ ካልሆነ በስተቀር ሕገ መንግስታችን ስለሚከለክል መናገር አይችሉም፣ የተከበረው አፈ ጉባኤ ያቁም ያስቁም አለ። እኔም ደግሞ በስልጠና ወቅት የተነገረንን ለመናገር ሞከርኩ። አፈ ጉባኤውም ሊቀበሉት አልቻሉም። ከቤቱም ከምክር ቤት አባላትም ይሄ ዲሞክራሲ መብት ማፈን ነው የሚልም ጥያቄ ተነስቶ ነበረ፣ ተቀባይነት ሊያገኝ አልቻለም። ስለዚህ እኔ እስከ መጨረሻ ድረስ ሰሚ ሆኜ የወጣሁበት ሁኔታ ነው ያለው። በጉዳዩ ላይ አስተያየታቸውን የጠየኳቸው ስማቸው መግለጽ ያልፈለጉ የክልሉ አመራር በክልሉ ሕገ መንግስት የክልሉ የስራ ቋንቋ ሀረሪና ኦሮምኛ ብቻ መሆኑን ገልጸው፣ ይሁንና በቀጠ በምክር ቤቱ ስብሰባዎች ሌሎች ቋንቋዎች ሊሰናገዱ የሚችሉበት የሕግ ማሻሻያ እየታሰበ ነው ብለዋል። ምክር ቤቱ ከካቢኔ አባላቱ ሹመት በኋላ የቋሚ ኮሚቴዎችን ማቅርቦ እንደተሾሙ ያገኘነው መረጃ ያመለክታል። የሀረሪ ክልል በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች መካከል ለካቢኔ አባልነት እጩ ያደረገው የለም። ለአሜሪካ ድምጽ ሬዲዮ አዲስ ጀኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ቅንብር ደግሞ ወደ አዲስ አበባ ይመልሰናል። የአፍሪቃ መሠረታዊ የሰብአዊና ህዝባዊ መብቶች ቻርተር በሥራ ላይ ከዋለ ዘንድሮ አርባኛ ዓመቱን ያዘ። በዚህ ሰነድ የተደነገጉትን ድንጋጌዎች ተግባራዊ ለማድረግም ቀደም ሲል በአፍሪቃ አንድነት ድርጅት አሁን ደግሞ በአፍሪቃ ህብረት ውስጥ የአፍሪቃ ሰብአዊ መብቶች ኮሚሽን ተቋቁሟል። የአፍሪቃ ፍርድ ቤትም እንዲሁ ጥቅምት 11 ቀን ቻርተሩ የጸደቀበት ዕለት በመሆኑ በአፍሪቃ ህብረትና በአንዳንድ የአፍሪቃ ሀገሮች ይከበራል። ይሁንና ይህ የአፍሪቃ መሠረታዊ የሰብአዊና ህዝባዊ መብቶች ቻርተር ለምን አስፈለገ? ቀድሞ በተባበሩት መንግስታት ድርጅት አባል አገሮች ከታወጀው ዓለም አቀፍ የሰው ልጆች መብት ድንጋጌስ በምን ይለያል? በእነኚህና በተለያዩ ጭብጦች ዙሪያ መለስካቸው አምሃ በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና የሕፃናት መብቶች ኮሚሽነር መስከረም ገሰት ጋር ቆይታ አድርጓል። ኮሚሽነር መስከረም፣ የአፍሪካ የሰዎችና የህዝቦች መብቶች ሲባል ከዓለም አቀፉ የሰብአዊ መብቶች ድንጋጌ የተለየ ድምፀት ያለው ይመስላል። የዚህ ቻርተር ይዘት ልዩነቱ በምን በምን ላይ ያተኩራል? በዛን ጊዜ አሁን በጠቀስኩት የዛሬ አርባ ዓመት ሲጸድቅ ከአርባ ዓመት በፊት ደግሞ መጀመሪያ ቀደም ብለው ባሉት አመታት ደግሞ እና ጽድቅ የአፍሪካ ሰብአዊ መብቶችን የሚመለከት ሰነድ ያስፈልገናል ብለው ሲነሱ የዓለም አቀፍ የሰብአዊ መብት ሰነድ በተለይ ዩኒቨርሳል ዲክላሬሽን ኦፍ ማን ራይትስ የምንለው ነበረ። ከእሱም በላይ በተባበሩት መንግስታት ደረጃ የሲቪልና የፖለቲካ መብቶች ሰነዶች አለ የኢኮኖሚ ማህበራዊና ባህላዊ መብቶች ሰነዶችም አሉ ማለት ነው። አፍሪካውያን ወይም የአፍሪካ አገራት ደግሞ የተባበሩት መንግስታት አባል ሀገር ናቸው። እነዛንም ሰነዶች አብረው ያጸደቁ ፈረሙ፣ የሚተገብሩ ናቸው። ስለዚህ ያ እያለ ይሄ ለምን አስፈለገ ብዙ ጊዜ ይባላል፣ ይነሳል። ነገር ግን ወቅቱ እንደምናስታውሰው አፍሪካውያን ከቅኝ ግዛት እየወጡ ያለበት፣ አንዳንድ ሀገራትም ገና ለነጻነታቸው እየታገሉ ያለበት እና በጣም የጭቆና ኢኮኖሚ፣ ማህበራዊ፣ ባህላዊ ጭቆና የነበረበት ወቅት ነው እና ወደ ልማትም ወደ እድገትም አፍሪካውያን ጥረት የሚያደርጉበት ጊዜ ነው። አፓርታይድ የነበረበት ጊዜ ነው። እንደገና አዲስ ደግሞ ነጻነታቸውን ያገኙ መንግስታት የተቋቋሙ ያለመረጋጋት፣ ግጭቶች፣ የነጻነት ንቅናቄዎች እንዲ የነበረበት ጊዜ እንደመሆኑ መጠን አፍሪካዊ ነባራዊ ሁኔታ ላይ የተመረኮዘ የአፍሪካውያን ፍላጎት ላይ የተመረኮዘ የአፍሪካውያን እሴቶችን መሰረት ያደረገ ሌላ የሰብአዊ መብት ማዕቀፍ ለአህጉራችን ያስፈልገናል የሚለውን ሀሳብ ይዘው ነው ማለት ነው። ስለዚህ የዓለም አቀፉን ሀሳብ፣ ጽንሰ ሀሳቡን መሩሁን እነሱም አባል የሆኑበትን የተባበሩት መንግስታትን ሰነዶችና ማዕቀፎች ይዘው ግን እዛ ላይ የአፍሪካን ነባራዊ ሁኔታ ፍላጎቶችን፣ እሴቶችን ጨምረንበት ለአህጉራችን የሚጠቅም ሌላ ማዕቀፍ ያስፈልገናል ከአጠቃላይ ከሰው ልጅ መብቶች ወጣ ባለ መንገድ የአፍሪካውያንን ቅድም እንዳሉት ሴትና ሌሎችን ጥቅሞችና ፍላጎቶችን የሚያሟላ ሕግ ወይንም የህግ ማዕቀፍ ከሆነ ምን ምንድን ናቸው እነዚህ ያው ዝርዝሮቹ? ቻርተሩ ብዙ አንቀጾች ስላሉት የሲቪልም የፖለቲካም ኢኮኖሚ ማህበራዊም፣ ፖለቲካዊ መብቶችንም የአካባቢንም የጋራ የግል የምንላቸውን ሁሉ አቅፎ የያዘ ነው። እያንዳንዱን እንደው ለማንሳት ብዬ ሳይሆን ግን እንደው በጣም ሶስት ዋና ዋና ልዩ የሚያደርገው ነገር ብለን ማንሳት እንችላለን። ልዩ የሚያደርገው ለአፍሪካውያን ብቻም ሳይሆን እውነት ለመናገር በአሁኑ ሰዓት ለዓለም አቀፉ የሰብአዊ መብት ግንዛቤ የሰብአዊ መብት ግንዛቤ እድገት ላይ ራሱ ብዙ አስተዋጽኦ አድርጓል ማለት እንችላለን። አንደኛው በዋናነት እንደው አንድ ሰው መግቢያውን ራሱ አንብቦ በቃ ይሄ ቻርተር ልዩነቱ ምንድን ነው ማለት የሚችልበት ሁኔታ አለ እና መግቢያው ላይ እንኳን ራሱ ስናይ በአንደኛነት በዋናነት ኢኮኖሚና ማህበራዊና ባህላዊ መብቶች በጣም ለአፍሪካውያን አስፈላጊ መሆናቸውን የልማት መብቶችም ትኩረት ሊሰጣቸው እንደሚገባ የሚል ጽንሰ ሀሳብን የያዘ ነው። ይህንንም ደግሞ ሰነዱንም ስናየው ሁሉንም መብቶች በአንድ ላይ አስቀምጧል ማለት ነው። እንደ ሌሎቹ ለምሳሌ የተባበሩት መንግስታት የሰብአዊ መብት ሰነዶችን ካየን በአንድ በኩል ሲቪልና ፖለቲካ የሚል አለ፣ በሌላ በኩል ኢኮኖሚ፣ ማህበራዊ፣ ባህላዊ የሚሉ አሉ እና በወቅቱ የነበረው የሰብአዊ መብት ፍልስፍናንም የሚያንጸባርቅ ነገር አለው። የተለያዩ መብቶችን የማሰብ እና ዋናው አፍሪካውያን ወይም የአፍሪካ መሪዎች ማስፈን የፈለጉት ሁሉም መብቶች እኩል ናቸው። ኢኮኖሚ ማህበራዊና ፖለቲካዊ፣ ባህላዊ መብቶች ለሌላው መብት መከበርም በጣም መሰረታዊ ናቸው። ለአፍሪካውያን ደግሞ በጣም መሰረታዊ ናቸው። እንደገና መብቶች አይነጣጠሉም። ሁሉም እኩል ናቸው። ሁሉም እኩል ተፈጻሚ መሆን አለባቸው። መንግስት ደግ ሲሆን ችሮታ ጉዳይ አይደለም። ኢኮኖሚ ማህበራዊና ባህላዊ መብቶች እኩል ተፈጥሯዊ ፍላጎቶች ናቸው፣ ለአፍሪካውያን መሰረታዊ ጥያቄዎች ናቸው። ስለዚህ መከበር አለባቸው የሚለውን በመርህም ደረጃ አስቀምጧል መግቢያው ላይ። እንደገና ሰነዱንም ስናየው ሁሉንም እኩል የልማት መብቶች የሚባል እራሱ አዲስ ጽንሰ ሀሳብንም ይዞ የመጣ ነው ማለት ነው እና በሰዓቱ የነበረውን የሰብአዊ መብት እንትንም ትንሽ ፈረም የቀደደ ነው። የመጀመሪያው የሰብአዊ መብት ሰነድ ነው ይህንን ሀሳብ በማስረጽ ማለት ነው። ይሄ ቻርተር ከወጣ አርባ ዓመት አለፈው ማለት ነው ተግባራዊ መሆን ከጀመረ። በእርግጥ ይሄ ቻርተር ተግባራዊ ከዋለ በኋላ በአህጉር ደረጃ ምን አይነት አስተዋጽኦ አድርጓል? የሚጨበጥ አንድ ሁለት ተብሎ የሚቆጠር ነገር አለ? ቻርተሩ መብቶቹን ማስቀመጥ ብቻ ሳይሆን ለመብቶቹ ተፈጻሚነትን ደግሞ የሚከታተሉ ተቋማትን መስርቷል። አንዱ እንግዲህ የአፍሪካ የሰብአዊ መብቶች ኮሚሽን የምንለው ጋምቢያ ባንጁል ውስጥ የሚገኘው ተቋም ነው ማለት ነው። ይሄ ተቋም ደግሞ ከተሱም ወደ 35 ዓመት ሊሆነው ነው ከተቋቋመ ስራ ከጀመረ ጊዜ ጀምሮ እንግዲህ የቻርተሩን አፈጻጸም በየሀገራቱ ይከታተላል ማለት ነው። በአንድም በኩል በየጊዜው አባል ሀገራት ዘገባቸውን ያቀርባሉ ያፈጻጸም ዘገባቸውን፣ በሌላም በኩል ደግሞ ዜጎች በቀጥታ እየሄዱ መንግስታትን የሚከሱበት እና መብታችን ተጣሰ መብታችን ይከበር የሚሉበትን መድረክ ፈጥሯል። እና በጣም እንደውም የመጀመሪያውም ልንለው እንችላለን በአይነተኛ ዜጎች በቀጥታ መብታቸውን ሊጠይቁ የሚችሉበትንም መድረክ ፈጥሯል ማለት ነው። ብዙ ኢትዮጵያንም ጨምሮ ብዙ የአፍሪካ ሀገራት በዚህ ተቋም ፊት ቀርበው ተጠይቀው ያውቃሉ፣ ተከስሰው ያውቃሉ። እንደገና መብት እንዲያከብሩ እንዲፈጽሙ አስተያየት ወይም ውሳኔ የተሰጠበት ሁኔታ አለ። ያ ደግሞ ምንድን ነው እንደው መንግስታትን ወስዶ ከሱ ውሳኔ ማሰጠቱ ብቻ ሳይሆን ከዛ በኋላ ያለውን የሰብአዊ መብት አረዳድ፣ የሰብአዊ መብት አተገባበር፣ ሌሎች መንግስታትም እንዴት ነው ማክበር ያለባቸው ለሚለውም መርሆችን፣ መስፈርቶችን የሚያስቀምጥ ሆኗል። በዛ ላይ በአለም አቀፍ በአህጉር አቀፍ ማዕቀፍ ዘንድ ተጠያቂ መሆንን አገሬ ውስጥ ብቻ ሳይሆን በሀገሬ ውስጥ ማላ ክብር ከሆነ ደግሞ ሌላ አህጉራዊ መድረክ ላይ ሄዶ ተጠያቂነት በጣም ተጠያቂነትን ከማምጣት አንጻር መልእክቱ ትልቅ ነው የሚሆነው። ከዛ የአፍሪካ ፍርድ ቤት የሚባልም ተፈጥሯል። የሕፃናት መብቶችን የሚመለከትም እንዲሁ ኮሚቴ እየተፈጠረ እንዲህ እንዲህ እያለ ቻርተሩ በየደረጃው የሚተገበርባቸው ማዕቀፎችን ተቋማትን አቋቁሟል። ይሄ ደግሞ ለሲቪል ማህበራትም እንዲሁም ሰብአዊ መብትን እንዲጉትጎታ ለሚሰሩ ለሰብአዊ መብት ንቅናቄዎችም ድጋፍ ሰጥቷል። ብዙ ጋዜጠኞችን፣ ብዙ የሰብአዊ መብት ተቋማት ድርጅቶችም፣ ግለሰቦችም፣ ቡድኖችም በእነዚህ ተቋማት ዘንድ እየሄዱ መብትን ማቀንቀንን መብታቸውን እንዲከበር መጠየቅን ከለላ ማግኘትን አግኝተውበታል ማለት ነው መቼም በአፍሪካ ውስጥ የሰውን ልጅ መብቶች መጣስ ብርቅ ከመሆኑ ይልቅ በጣም የተስፋፋ ይመስለኛል። እና በዚህ ረገድ ዜጎች ወይም ቡድኖች ወይም ቅድም እንዳሉት ድርጅቶች መብታቸውን የተነፈጉ እንበልና ለምሳሌ በኢትዮጵያ ውስጥ መብታቸውን የተነፈጉ የተገፉ በሕግ የሚሆን እንጂ ብዙ ሲቪል ማህበራት ነበሩ፣ ባለፈው ከዚህ ከሶስት ዓመት ማለት ነው። አሁንም ቢሆን የሕግ ጥሰቶች እና መብቶች ጥሰት በጣም ብዙ ጊዜ ይፈጸማል። ይሄ የአፍሪካ ፍርድ ቤት በዚህ ደረጃ ተሞክረዋል። በመሳሰሉት ድርጅቶች ወይም ግለሰቦች ተበደል በሚሉ ቀርቦለት የተጨበጠ ውጤት አለ አስገኝቷል። እኔ እንዳጋጣሚ ሆኖ ከጥቂት ዓመታት በፊት ከአፍሪካ የሰብዊ መብቶች ኮሚሽን ጋር በተያያዘ ነበር ስራዬ እዛው ጋምቢያ። ስለዚህ እኔ የሚሰራበት ቦታ እንዳውም እንደዚህ የጋዜጠኞችን፣ የሲቪል ማህበራትን፣ የግለሰቦችን ጥቃት ደረሰብን የሰብዊ መብታችን ተጣሰ የሚሉትን ጉዳዮች ይዞ መከራከር ስለነበረ፣ ያው በተጨባጭ ማቃቸውም አንዳንድ ጉዳዮች አሉና ያው ኢትዮጵያ የፍርድ ቤት አካሄድ ገና ስርዓት ስላልተቀበለች፣ ስለ ኮሚሽኑ ስለ አፍሪካ የሰብዊ መብቶች ኮሚሽን ነው ለማውራት የምችለው እና ለምሳሌ በኢትዮጵያ በቀደም ሲል በነበረው የሲቪል ማህበራት ህግ ላይ ህግ እንድታሻሽል ብዙ ጊዜ ኮሚሽኑ ፊት የተጠየቀችበት ሀሳብም የተሰጠት የተጎተጎተችበት እንዳውም ብሎም ሪዞሉሽን ወይም የውሳኔ ሀሳቡ ሊወጣባት ጊዜ አለ በኢትዮጵያ ላይ ማለት ነው። አንቲቴሮሪዝም ወይም የጸረ ሽብር አዋጅን በተመለከተ፣ የመገናኛ ብዙኃን አዋጅን በተመለከተ አጠቃላይ ህጎች አለ አይደል አሳሪ የሆኑ ጨቋኝ የሆኑ ህጎችን በተመለከተ ብዙ ጊዜ ተጠይቃ ሀሳብም ተሰጥቷል፣ ተተችታም እንዳልኩትም የውሳኔ ሀሳብም ወጥቶባት ያውቃል። ከዚህም አልፎ ደግሞ በክስ ደረጃም ይህን ክሷ ከህገ መንግስትም ጋር አይሄድም፣ ከአፍሪካ ቻርተር ጋርም አይሄድም እና ህጓን እንድታሻሽል የሚል ክስም በኢትዮጵያ ላይ ቀርቦ ያውቃል። በደርግ ባለስልጣናት ጊዜ የነበረው የፍርድ ሂደት ለምሳሌ ህግ አሰራር ውጪ ነው በሚለው ጉዳይ ላይ ያክቸዋለ ኢትዮጵያ በኮሚሽኑ ዘንድ ተከሳበት ተፈርዶባት ካሳ እንድትከፍላቸው ሁሉ ተጠይቃለች። እዚህ ብዙ አልተነገረም አልተወራም፣ በኋላ ጉዳዩ ዝም ተባለ እንጂ ማለት ነው። ምናልባት እንደምናስታውሰውም የኢትዮጵያ የህግ ባለሙያ ሴቶች ማህበርና የኢሰመጉ ብርም የተወሰደ ጊዜ እንደዚሁ ክስ ቀርቦ ይሄ ነገር መጀመሪያም ህጉም ትክክል አይደለም፣ ከህጉ ደግሞ ባሻገር ንብረታቸውን መውሰዱ ትክክል አይደለም በሚለው ኢትዮጵያ ተጠይቃ ታውቃለች። እንግዲህ እነዚህ ኢትዮጵያን የሚመለከቱ አንዳንድ ጉዳዮች ናቸው። አንዳንድ ጊዜ ምንድነው ሂደቶቹ ትንሽ ጊዜ ይወስዳሉ። እስከሚወሰን ድረስ አመታት ያልፉና አንዳንዴ ትርጉም ያጣል በጣም በቆየ ቁጥር እንጂ ከድምጻችን ይሰማ ጋር በሚለውም ንቅናቄ ጊዜ የታሰሩ ሰዎችን በተመለከተም እንዲህ ኢትዮጵያና የሚመለከት ክስም ትችትም የነበረበት ጊዜ አለ። ብዙ ሌሎች የአፍሪካ ሀገሮችን ዘርዝሬም አልጨርሰውም። ብዙ የታሰሩ ጋዜጠኞች እንዲፈቱ የተባለበት የተዘጉ የሲቪል ማህበራት እንዲከፈቱ የተባለበት፣ በማሰቃየት በቶርቸር መብታቸው የተጣሰ ሰዎችን የሚመለከቱ ሴቶች ላይ ጥቃትን የሚመለከቱ ብዙ አይነት ዘርፈ ብዙ ክሶችም ይታያሉ። ግን እንዳልኩት ከክሱም ባሻገር ግን በየጊዜው በአመት ሁለቴ መንግስታት ከኮሚሽኑ ጋር በመቅረብ ተቹበት የሚገመገሙበት ሁኔታ አለ። ዘገባ የሚቀርብበት ሁኔታ አለ። የሲቪል ማህበራትም ቀርበው አቤቱታቸውን የሚያቀርቡበት፣ መንግስትን የሚተቹበት መድረክ አለ ማለት ነው። በዚህ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ነገር ለማስተዋወቅና ግለሰቦች፣ መሆኑ ቡድኖች እንዲነቃቁ ለማድረግ ራሳቸውን ከጥቃት እንዲጠብቁ ለማድረግ ምን ለመስራት አቅዷል እንደኛ አይነት የሰብአዊ መብት ኮሚሽኖች በኢትዮጵያ ብቻ አይደለም ያሉት በአፍሪካ ብዙ አሉ ወደ አርባ የሚደርሱ በየሀገሩ ያሉ አሉና እነሱም በጋራም በተናጠልም ከኮሚሽኑ ጋር ከአፍሪካ ኮሚሽን ጋር ማለት ነው የስራ ግንኙነት አላቸው እንደዚህ ሪፖርትም ዘገባም ያቀርባሉ አንዳንዶቹ ብሎም እንደዚህ ቅድም የጠቀስኳቸውን አይነት ክሶችም ሊያቀርቡ ይችላሉ ስለዚህ እኛም የሰብአዊ መብት ኮሚሽን አንዱ የሚሰራው ከተመሳሳይ የዓለም አቀፍ ሰብአዊ መብት ተቋማት ጋር በመገናኘት ተገቢውን ስራ መስራት ነው እና ከዚህም አንጻር ከኮሚሽኑ ጋር ከአፍሪካ የሰብአዊ መብቶች ኮሚሽን ጋር የምናደርገው የስራ ግንኙነት ይኖራል። እንደ አግባቡ ዘገባ ማቅረብም ወይም የምክር ሀሳብ ማቅረብም የመሳሰሉት ውይይቶችን ማድረግንም ያካትታል ማለት ነው። ነገር ግን በሀገር ውስጥ ደግሞ ይሄ የአፍሪካ ቻርተርም እንዲታወቅ የአፍሪካ የሰብአዊ መብቶች ማዕቀፍም እንዲታወቅና እንዲተገበር ደግሞ ከመንግስት ጋር የክትትል ስራ ይሰራል ማለት ነው። የአፍሪካ ቻርተርን ላይ ያሉትን መብቶች መንግስት ምን ያህል አክብረዋል ከሚለው ነገር አንጻር የክትትል ስራ ይሰራል በዚያ ክትትል ስራ ላይ የተመረኮዘ ደግሞ ዘገባ ማቅረብም ይኖረናል ማለት ነው ሲቪል ማህበራት ደግሞ ይህንን እንዲያውቁ አሁን አንዱን በእንዲህ አይነት ቀኑን ተመርክዘን የሀሳቡን የማስፋፋት ቻርተሩን የማስተዋወቅ ስራ ይኖራል ከማስተዋወቅ ደግሞ አልፎ ዜጎችም የሲቪል ማህበራትም ሌሎች የሚመለከታቸውም ከተቁ ይህንን መድረክ እንዴት ይጠቀሙበት በሚለው ዙሪያም ተገቢ የሆኑ የስልጠናዎች ቃተሊናን የማዳበር ስራዎችም ይሰራል ማለት ነው በአፍሪካ ደረጃ የተቋቋመው ፍርድ ቤትም ሆነ ኮሚሽኑ ምን ያህል ነፃ ነው እንደ አሰራር በቻርተሩም ላይ የተቀመጠው ወይም ደግሞ ፍርድ ቤቱን በሚያቋቁመው ሌላ ከቻርተሩ ጋር የተገናኘ የማቋቋሚያ ሰነዱም ላይ እንደሚለው አስራ አንድ ሰዎች ናቸው ኮሚሽኑን ወይም ፍርድ ቤቱን ላይ የሚሰየሙት ማለት ነው እና ከተለያየ ሀገራት በሰብአዊ መብት ስራቸው የታወቁ በነፃነታቸውም የታወቁ በጥሩ ሞራልም የታወቁ ሰዎች ተጠቁመው ከዛ ደግሞ በአፍሪካ ሕብረት ባለ ሂደት ውስጥ አልፈው የሚሾሙበት ሁኔታ ነው ያለው። ምናልባት ማነጻጸር ካለብን ልክ እንደዚህ አሁን እንደኛ እንደ ኢትዮጵያ ሰብአዊ መብቶች ተቋም እንደማለት ነው። ሰዎች በመንግስት ሊሾሙ ይችላሉ። ነገር ግን ነፃ ገለልተኛ በሆነ ሁኔታ የሚያገለግሉ መንግስትን የማይወክሉ በግላቸው ግን በሙያቸው የታወቁ እና የተከበሩ ሰዎች ወይም በነጻነትን በሚያሳይ መንገድ የሚሰሩ ሰዎች ተብሎ እንደሚሾመው እንደማለት ነው። እና የዛን ተመሳሳይ ሀሳብ ይዞ ነው በአህጉሩም በዓለም አቀፍ ደረጃ ያሉ የሰብአዊ መብት ተቋማት የሚሰሩት። ስለዚህ በመርህ ደረጃ ይሄንን ሂደት አልፈው እነዚህን መስፈርቶች አሟልተው የሚመጡ ሰዎች ነው የሚሆኑት። ሲያገለግሉም አገራቸውን አይወክሉም የሚለው ግልጽ መርህ ተቀምጧል። አገራቸውን አይወክሉም፣ ማንኛውንም ተቋም አይወክሉም። ነገር ግን በግላቸው ባላቸው የሰብአዊ መብት ሙያ ላይ የተመሰረቱ ናቸው ነው። ስለዚህ ነጻን እንደሚሆኑ ይታመናል። ያው አንዳንድ ጊዜ ይሰማል አይደለ ነጻነቶች ላይ ማንኛውም ሌሎች ሹመኞች ላይም እንደሚነሳው ነጻነታቸው ላይ አንዳንድ ጊዜ ጥያቄ ሲነሳ እናያለን። ግን እንደው ይሄ ነው ብሎ በተጨባጭ ደግሞ ነጻነታቸው የተጓደለበት የቀረበ የዲሲፕሊን ደግሞ ክሶች ስለሌሉ ነጻነታቸውን የሚያጎድፍ የሚያጠራጥር ነገር አይተናል ለማለትም ትንሽ ያስቸግራል ማለት ነው። እንደው ወደ ውሳኔዎቹ ከሄድን እውነት ለመናገር እኔ እስከማውቀው ድረስ ማለት ነው ክሶች ከቀረቡ በኋላ በሁሉም መንግስታት ላይ መስፈርቱን ጠብቆ በማንኛውም መንግስታት ላይ ክስ በቀረበባቸው መንግስታት ላይ ሲሄድ ነው የምናየው። እኛ አሁን እንደ ሲቪል ማህበርም በቅርበት ከተቋሞቹ ጋር ስንሰራ በፊት በነበረኝ ስራ እንዳልኩት፣ እንዲሁም አሁንም ደግሞ የአፍሪካ የሰብአዊ መብት ኮሚሽኖች ጋርም በተገናኘ የአፍሪካ ኮሚሽን የሚሰራውንም ስናይ ይዘቱ ላይ ነፃነትን ሊያጎድፍ የሚችል ለአንዱ መንግስት ማዳላት ወይም ለሌላው ማዳላት የሚለውን ነገር አናይም። መስፈርቱን ክሶችም የሚሄዱት መስፈርቱን ጠብቀው ነው። አቤቱታዎችም ከሆነ የምክር ሀሳቦችም በዛ መንገድ ነው የሚሄዱት። ያው ግን አንድ መርሳት የሌለብን ነገር ይኖራል። አንዳንድ ጊዜ የሰብዊ መብት ነገር በጣም አስቸጋሪ ወደ ፖለቲካ ይዘት ያለው ብዙ አይነት ነገር ይኖርና የሲቪል ማህበራት በተለይ በሚፈልጉት መንገድ የማይሄድበት ሁሉም ነገር እነሱ በሚፈልጉት መጠን ግዝፈት የማይሄድበት ሁኔታ ይሆናል ያ ደግሞ ቅር ሲያሰኝ እናያለን ምናልባትም ከነጻነት ጋርም በማገናኘት ሀሳቦች ሲነሱ እናያለን ማለት ነው በጣም አመሰግናለሁ ስትምሩ በጣም አመሰግናለሁ መለስካቸው መለስካቸውንና እንግዳውን አመሰግናለሁ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። በዚህ ዝግጅት በኢትዮጵያ ዘመናዊ የፖለቲካና ወታደራዊ ታሪክ ጉልህ አስተዋጽኦ ያበረከቱና ከጥቂት ወራት በፊት ያረፉ አንድ ሰው እናስታውሳለን ይለናል እስክንደር ፍሬው በተከታዩ ቅንብሩ መንደርደሪያ። ወታደሩ፣ ፖለቲከኛው፣ ዲፕሎማቱና የትምህርት አርበኛው ኮሎኔል እምሩ ወንዴ ሙሉ ሕይወታቸውን ለአገራቸውና ለወገናቸው ኖረው ማለፋቸውን በቅርብና በሩቅ የሚያውቋቸው ይናገራሉ። ለዝርዝሮ እስክንድር ወደ አቀናበረው ዝግጅት የክቡር ዘበኛው የጦር መኮንን፣ የኢትዮጵያ ባህር ኃይል መስራችና ምክትል አዛዥ፣ የኮሪያና ኮንጎ የሰላም ማስከበር ዘመቻ ቡድን መሪ ዲፕሎማቱ፣ ፖለቲከኛው ኮሎኔል ምሩ ወንዴ ከጥቂት ወራት በፊት ነው ታላላቅ ትውስታዎቻቸውን ትተው እስከ ወዲያኛው የተሸኙት። ሙሉ ሕይወታቸውን ለአገራቸው የኖሩት ባለፉበት መንገድ በተሰማሩበት የሥራ መስክ ሁሉ ራሳቸውን የሰጡት ሰፊ የተማረ ቤተሰብ ዘመድ አዝማድ የፈጠሩት ወገኖቻቸውን ያገለገሉት አንጋፋ ኢትዮጵያዊ ተብለው የሚገለጹት ኮሎኔል ምሩ ናቸው ዛሬ የሚታወሱት። በወታደራዊው ዓለምም ሆነ በፖለቲካው ዘርፍ ጊዜያቸውን ተጠቅመው አሻራ ጥለው ማለፋቸውን በቅርብ የሚያውቋቸው ይናገራሉ። በኢትዮጵያ ጤና ሚኒስቴር የእናቶች ሕጻናትና አፍላ ወጣቶች ጤና ዳይሬክተር እንደዚሁም ከጎንደር የተመረጡት የአዲሱ ፓርላማ አባል ዶክተር መሰረት ዘላለም ከእነዚህ አንዷ ናቸው። ኮሎኔል ምሩ የቅድማያታቸው ወንድም መሆናቸውን የሚናገሩት ዶክተር መሰረት በሁሉም ዘርፍ ታላቅ ትውስታ ትተው እንዳለፉ ይገልጻሉ። የእሳቸው አስተዋጽኦ በጣም የሚደነቅ ነው። ምክንያቱም እሳቸው የሰው እንዳይሞት እንዳይገደል፣ ሰው ከነ ክብሩ እንዲኖር ፍላጎት ያላቸው ሰው ናቸው። ታሪካቸውም የሚገልጸው ያንን ነው። በወታደራዊ ዘርፍም በዛም ያለፈ ቤተሰብ ስላለ አባቴን ጨምሮ፣ ይሄ ትልቅ ዲስፕሊን ነው፣ ትልቅ ሙያ ነው። ለሙያው ክብር እንደሚሰጡ የእኛም ቤተሰብ በዛ ልክ ነው። እኔም ትልቅ ክብር አለኝ፣ በተለይ ለሚሊተሪ ምክንያቱም ሰልፍለስ ናቸው። ራሳቸውን አጠቃላይ ለሀገር ክብር ለሀገር መሞትን፣ መስዋዕትነት መክፈልን ይሄን ትልቅ ክብር የሚሰጡ ናቸው። ስለዚህ ይሄ ዲስፕሊኑ ራሱ ሩህሩህ እንደሚያደርግ ለሰዎች የሚቆሙ እንደሆኑ ታጋሽ እንደሆኑ የሚያሳይ ነው። ስለዚህ ኮሎኔል ምሮ እንዴን የምገልጻቸው በፖለቲካው ዘርፍ ለሰው ልጅ ስብእና ወይም ደግሞ የሰብአዊ መብትና ክብር የሚቆሙ የሚታገሉ ወጣት በሀገሩ መኖር እንዳለበት ለሀገሩ መስራት እንዳለበትና በሀገሩ መኖር እንዳለበት ከፍተኛ አስተዋጽኦ እንዳደረጉ እንግዲህ ያን ነው መግለጽ የሚችለው። በዚያን ጊዜው አጠራር በበጌ ምድርና ሰሜን ጠቅላይ ግዛት በደብረ ታቦር አውራጃ ነው ጥር 12 1918 የተወለዱት። በዚያው አካባቢና ከዚያም ርቀው በአብነት ትምህርት ቤት ተምረዋል። የሕግ መወሰኛ ምክር ቤት አባል በነበሩት አጎታቸው ፊታውራሪ ጸጋይ ቸኩል አማካኝነት በ1937 ወደ አዲስ አበባ ከመጡ በኋላም በዳግማዊ ምኒልክ አዳሪ ትምህርት ቤት ትምህርታቸውን ተከታትለዋል። በመቀጠልም ከክቡር ዘበኛ የጦር አካዳሚ በምክትል መቶ አለቅነት ተመርቀዋል። ከፍ ላለ ትምህርት ወደ አሜሪካ በመጓዝም በአዛዦችና የመምሪያ መኮንኖች ኮሌጅ ተምረዋል። የኮሎኔል ምሩ ኢትዮጵያን የማገልገል ስራ የጀመረውም ከቅርብ እስከ ሩቅ ያለ ቤተሰብና ዘመድ አዝማድ ከመደገፍ ከማስተማር ነው። ተማሩ ይላል እምሩ በሚል አባባል የተግባባው ለተግባርም የተንቀሳቀሰው ሰፊ ቤተሰብና ዘመድ አዝማድ ከእርሳቸው ብዙ አትርፏል። አባባሉም በትውልድ ቅብብሎች እየተተገበረ በቤተሰብና ዘመድ አዝማድ እየተተገበረ ዘልቋል። የዚህኛው ትውልድ አካል የሆኑት ዶክተር መሰረትም ከኮሎኔል እምሩ ወንዴ የተማረ ቤተሰብ ግንድ ማሳያዎች አንዷ ናቸው። የእኔንም አባት አስተምሮታል። ብዙ ቤተሰባችን የተማሩት በእሳቸው ገዛ ነው። ከዛም አልፎ ደግሞ ለቤተሰባቸው እሳቸው ቤት ሆኖም ተምሯል። የኔ አባታው አዲስ አበባ በነበሩ ጊዜ እዚህ ተምረዋል። ብዙዎቹም እንደዚሁ ቤተሰቦቻችን፣ የአጎቴ አክስቶቻችን፣ ልጆች የአያቶቻችን የእህት ልጅ ልጆች እንዳለ የእኛ ትውልድ ሲቀር የኔ ያለሁበት ትውልድ ከኛ በላይ ያሉት ግን የአጎቴ አክስቶቻችን፣ ልጆች የአያቶቻችን የእህት ልጆች እነሱ ሁሉ ተምረዋል። ብዙዎቹ ቤተሰቦቻችን አዲስ አበባ አሉ ከኢትዮጵያ ውጭም አሉ። እንግዲህ ይሄ ሁሉ በጎ ተጽዕኖ በሱ የመጣ ነው ብዬ መግለጽ እችላለሁ። እኛ ቤት ውስጥ እንግዲህ ትምህርት ስንማር ተማሩ ይላል፣ እምሩ ይል ነበር አባቴ። ይሄ የተባለበት ምክንያት በጣም ለትምህርት ከሚሰጠው ቫሊዩ አንጻር ነው። እና ሁሉም ሰው ገጠር መኖር እንዳለ ሆኖ ግን መማር አለባቸው ሚል ፕሪንስፕል አለ። ስለዚህ እኛ ቤተሰብ ውስጥም በመማር የሚያምን ልጆቻቸውን የሚያስተምሩ ቤተሰብ ውስጥ ነው ያደግኩት ና ባይኖራቸውም ቢኖራቸውም ለትምህርት ትልቅ ክብርና ቦታ አላቸውእና እና ብዙ ቤተሰባችን የተማረ ነው። ስለ እሳቸው እንግዲህ ትምህርት መውደድ ሰው እንዲማር ተምሮ ራሱን መቀየር እንዳለበት ራሱን እንዲችል የማድረጉ ነገር እንግዲህ እሳቸው ተጽዕኖ አለበት ብዬ አስባለሁ። ና ስለ እሳቸው መልካም ነገር በጣም በጎ ነገር እየሰማ ና ያደግ ነው። ኮሎኔል ምሩ ሁሉም ሰው እንዲማር የሚገፋፉት ከፍተኛ ድጋፍ በማድረግ ጭምር መሆኑን ዶክተር መሰረት ይናገራሉ። እድሉን ባገኙ ሰዓት ሰው ለመርዳት ከገጠር የነበሩ የአስር የእህቶቻቸውን ልጆች አምጥተው እንዳስተማሩ እነሱን ደግሞ ሲያስተምሩ ለእነሱ አደራ ሰጥተዋቸዋል። እናንተን አምጥቼ እንዳስተማርኳችሁ ሁሉ ከቻላችሁ ሁለት ሁለት ልጆችን ከገጠር አምጥታችሁ የቤተሰብ ልጅ አስተምሩ፣ ካልሆነ ግን አንዳንድ እናንተን አስተምር ያለው እናንተ ደግሞ አንዳንድ ተኩም ቢል ቃል አስገብቷቸዋል። ስለዚህ ይሄ ትልቅ ነገር ነው። እኔ አሁን ተማሪ ልጅም እያለው አሁንም ሳይ በጣም ብዙ ቤተሰባችን የተማረ ነው። መድረስ ያለበትን የሰው ልጅ ብዙ ፖቴንሻል ያለው ፍጡር ነው። አእምሮውን መጠቀም ከቻለ መስራት ከቻለ መማር ከቻለ የሚያልመው ነገር ላይ መድረስ ይችላል የሚል እምነት አለኝ። ኮሎኔል ምሩ በላቀ አገራዊ ግዳጅ አፈጻጸም በተለየ ብቃትና ትጋት ጎልተው መታየት የጀመሩት በኮሪያ ዘመቻ ወቅት ነው። የዚያን ጊዜው ሻምበል ምሩ ኢትዮጵያ በተባበሩት መንግሥታት ስር በኮሪያ ባሰማራችው ሰራዊት ከ1943 እስከ 1944 መጨረሻ በቃኘው ሻለቃና በአሜሪካ 32ተኛው ሬዥመንት አገናኝ መኮንንነት የማስተባበር ሥራ ሰርተዋል። በላቀ የግዳጅ አፈጻጸም የተመሰገኑት እምሩ በቅድሚያ የሻለቃው የሥልጠናና የዘመቻ መኮንን፣ ወደ አገራቸው ከተመለሱ በኋላ ደግሞ የሦስተኛው ቃኘው አሰልጣኝ በመሆንም አገልግለዋል። እምሩ በሩቅ ምስራቅ ቆይታቸው የኢትዮጵያ ጦር የደረሰበትን ደረጃ ማስመስከራቸውን የኮሪያ ዘማቾች ማኅበር ምክትል ፕሬዝዳንት ኮሎኔል ስቲፋኖስ ወልደ መስቀል ይናገራሉ። ጥሩ ወታደር ናቸው። ጥሩም አስተማሪ ናቸው። ኮሪያም ዘምተው በከፍተኛ ደረጃ የኢትዮጵያ ሰራዊቱ ለዘን እና ደግሞ ስምንተኛው አርሜ ውስጥ ሁሉ የኢትዮጵያ ተጠሪ ሆነው ዋናው አስተባባሪ ቶኪዮ እዛ ሁሉ ሰርተዋል። በአስራ ዘጠኝ አርባ አምስት በብርጋዴር ጄኔራል ሙልጌታ ቡሊ ልዩ ትዕዛዝ የተባበሩት መንግስታት የሩቅ ምስራቅ ወታደራዊ ዕዝ የኢትዮጵያ ቡድን መሪ ሆነው ተሹመዋል። በወታደራዊ ዘርፍ ያገኙትን በተለያዩ ኃላፊነቶች ያካበቱትን ልምድ ያስመሰከሩትን ተሰጥኦ ለዘርፉ ተቋማት ግንባታ ስኬት መጠቀም ያሰበው የንጉሠ ነገሥቱ መንግሥት በዘርፉ አስተዋጽኦ እንዲያደርጉም ሾሟቸዋል። በዚህም መሰረት ከ1947 እስከ 49 የመከላከያ ሚኒስቴር አደራጅ ኮሚቴና የምድር ጦር አየር ኃይል እንደዚሁም የባህር ኃይል አደረጃጀት ጥናት አስተባባሪ በመሆን ለዘመናዊ አደረጃጀት የበኩላቸውን አስተዋጽኦ አድርገዋል። ከ1949 እስከ 1952 ዓ ም ደግሞ የመከላከያ ኮሌጅ ኃላፊ በመሆን መስራታቸውንም የሕይወት ታሪካቸው ያሳያል። ይህ ብቻ ግን አይደለም። የሕይወት ታሪካቸው እንደሚያስረዳው ከ1952 እስከ 53 በተባበሩት መንግሥታት የኮንጎ ሰላም አስከባሪ አዛዥ ረዳት በመሆን አገልግለዋል። በየደረጃው እያደገ በመጣ የኃላፊነት እርከንም የኢትዮጵያ ባህር ኃይል ምክትል አዛዥ እስከ መሆን ደርሰዋል። በተለያዩ ከፍተኛ ኃላፊነቶች የህይወት መስመሮች ያለፉት ኮሎኔል እምሩ ከጊዜው ለውጥ ፈላጊ ባለስልጣናት ጋርም ቅርበት ነበራቸው። የግርማዊ ቀዳማዊ ኃይለ ሥላሴ የጸጥታ ጥበቃ ኃላፊ ከነበሩት ኮሎኔል ወርቅነህ ገበየው ጋር የነበራቸው ቅርበት ይጠቀሳል። የኮሎኔል ወርቅነህ ገበየው ወንድም ዶክተር ጉልላት ገበየው ይህንኑ ያስረዳሉ። ኮሎኔል እምሩና ኮሎኔል ወርቅነህ አንድ አካባቢ የነበሩት ሰዎች ናቸው እና ወጣትነታቸው ወደ አዲስ አበባ ትምህርት አድቫንስ ለማድረግ መጡ። ምኒልክ ትምህርት ቤት ሲማሩ ከምኒልክ ትምህርት ቤት ወደ ውትድርና ሪክሩት ተደረጉ፣ ክብር ዘበኛ እንዲሆኑ። ከዚህና አብረው እንደነበሩና እኛንም ደግሞ ከአገር ቤት ወንድማችን፣ ያው እንደምታውቀው፣ ሀገራችን ታናናሾችን ወደ ትምህርት ለማምጣት ከሀገር ቤት ታላላቆች ይሄንን ያደርጋሉ እና በዛ መሰረት ነው እኔም ወደ ትምህርት ዓለም የመጣሁት። ወንድሜን ያስመጣኝ እና ኮሎኔል ምሩን በልጅነት ሳይሆን አሁን ትልቅ ሰው ከሆነ በኋላ ብዙ ተገናኝተን ተጨዋውተናል እና ብዙ አውቀዋለሁ እና ለሀገሩ በጣም የሚያስብ በጣም ዴሞክራቲክ የሆነ አመለካከት ያለው እና በጣም ብዙ መስዋዕትነት የከፈለ ሰው ነው እና በሱ ሁልጊዜ እንደ መሪ እናየዋለን። እንደ ሮል ሞዴል አድርገን እናየዋለን። በጣም ብዙ ብዙ መስዋዕትነት ከፍሏል። ሪል ኮሎኔል ምሩ የካበተ ልምዳቸውን፣ ተሰጥኦአቸውን አገራቸውን ለመለወጥ ለተሻለ ስርዓት ለመታገል ተጠቅመዋል። በቅርብ የሚያውቋቸው እንደሚናገሩት ከዚህ አንጻር እንደ አውሮፓውያን አቆጣጠር በ1956 ዓ.ም ከተካሄደ መፈንቅለ መንግስት ጋር በተያያዘ ለእስር መዳረጋቸውን የህይወት ታሪካቸው ያስረዳል። ሙከራው በመክሸፉም አምስት ዓመታትን በወህኒ ቤት አሳልፈዋል። እናምሳቸው በኢትዮጵያ የተሻለ ስርዓት እንዲመጣ ትግል የጀመሩት ቀደም ብለው መሆኑን ነው በቅርብ የሚያውቋቸው የሚናገሩት። አንጋፋው የቀድሞ የአሜሪካ ድምፅ ሬዲዮ ጋዜጠኛና የጣቢያው የኢትዮጵያ አገልግሎት መስራች እንደዚሁም የመጀመሪያው አፍሪካዊ የአፍሪካ ክፍል ዳይሬክተር ንጉሴ መንገሻ ኮሎኔል ምሩን በቅርብ ከሚያውቋቸው ሰዎች አንዱ ነው። ኮሎኔል ምሩ ትግል የጀመሩት የሀፍራና የሜሶን ዘመን ደብቅ በመጣበት በአውሮፓ ዘመን አቆጣጠር በሺ ዘጠኝ መቶ ሰባዎቹ አመታት አይደለም። እሳቸው ትግል የጀመሩት ገና ወጣት ሆነው ነው። እሳቸው በዛን ጊዜ የንጉሠ ነገሥቱን ስልጣንና ዙፋን ተቀናቅነው ለውጥ ለማምጣት የሞከሩት እንደ ጀነራል መንግስቱ ንዋይ፣ ኮሎኔል ወርቅነህ ገበየው፣ አቶ ገርማሜ ንዋይ ከነሱ መሀል የሚደመሩ ሰው ናቸው። እውነትም ከኮሎኔል ወርቅነህ ገበየው ጋር ከጎንደር ነው መሆናቸው በጣም ቅርበት ነበራቸው። ስለዚህ ለውጥ ከሚፈልጉ ወጣት መኮንኖች መካከል ነበሩ። በዚያን ጊዜ ቢሆን የፊውዳል ስርዓት የማያዋጣ ነው፣ የመሬት ስሪቱ መስተካከል አለበት፣ የዴሞክራሲ ጭሩ መታየት አለበት በሰለጠነው ዓለም ጎዳና ውስጥ እቺ በታሪክ የከበተች በባህሏ የከበተች ሀገር በዚህ መቀጠል አትችልም ብለው ሲቀናቀኑ የነበሩ ናቸው። ሲታገሉ ነበሩ። በዚህም ምክንያት እስር ቤት ተማግደው በንጉሠ ነገሥቱ ዘመን እስር ቤት አሳልፈዋል። አንጋፋው ደራሲ፣ ጋዜጠኛና የቀድሞ የኢህአፓ አመራር አባል ክፍሉ ታደሰ እንደሚሉት ደግሞ ኮሎኔል ምሩ በሆኒ ቤት የቆዩበት ያ ጊዜ ሌላ የትግል ጅምር እየተጠነሰሰበት ነበር። እንደታሰሩ ወዲያው ብዙ ሳይቆይ በርካታ ተማሪዎች ወደ 1959 60 ገደማ ትምህርት ለሁሉም የሚል ጥያቄ ያነሱና ትምህርት ለድሃው በተለይ የሚል ጥያቄ ያነሱና በጣም ብዙ ወጣቶች ይታሰራሉ። ከነኚህ ወጣቶች መካከል ግንባር ቀደም የነበሩት እነ ብርሃነ መስቀል ረዳ፣ እነ ዋለልኝ መኮንን፣ እነ መስፍን ሀብቱ ብዙ ነበሩ እና እነሱ ታሰሩ። እነኚህ ወጣቶች እስር ቤት ማንን ያገኛሉ? እነ ኮርኔል ምሩን ያገኛሉ። እነ ወጣቶች ማንን ያገኛሉ? በመጫናቱን እናቱን ለማ ንቅናቄ ምክንያት ታስረው የነበሩ የጉምቱ የኦሮሞ ተወላጆች እዛ ያገኛሉ። እና ምንድን ነው የሚሆነው በዚህ ጊዜ እነ ኮርኔል ምሩም እነኛ የኦሮሞ ተወላጆቹም እስር ቤት ነበሩ። እና እዛ እስር ቤት እነ ኮርኔል ምሩ ተማሪዎቹን የተለየ ግንዛቤ እንዲያገኙ ረዱ። በመጫና ቱለማ ንቅናቄ ምክንያት ታስረው የነበሩ የኦሮሞዎቹም የተለየ ግንዛቤ እንዲያገኙ ረዱ። ተማሪዎቹ ደግሞ በፊናቸው በነ ኮርኔል እምሩ ላይ የተወሰነ ተጽዕኖ አሳደሩ። በተለይ ቆራጥነታቸው፣ ደፋርነታቸው፣ አይበገሪነታቸው በነ ኮርኔል እምሩ ጭንቅላት ውስጥ ትልቅ ቦታ የነበረው ይመስለኛል። ምክንያቱም ከዛ በኋላ በኋላ ላይ በነበረው እነ ኮርኔል እምሩ ወደ ኢህአፓ ለመቀላቀል ብዙም አላቅማሙ። እና ጥንስሱ እዛ ነው ብሎ ያስባሉ እርሶ? ጥንስሱ እዛ ነው ኢህአፓን ለመቀላቀላቸውም ከዛ በኋላ ለነበረው የትግል መስመርም። አዎ፣ መግባባቱ ተፈጠረ። እስር ቤት ነው እንግዲህ፣ ቀኑ ሙሉ ስራ የለም፣ ቁጭ ብለው ነው የሚውሉት እና ሲወያዩ፣ ሲያወሩ፣ ሲከራከሩ ግን ሲሉ ነው የሚውሉት እና እነ ኮርኔል ምሩም ወጣቶቹን ለመረዳት ቃል በኋላ እኛም ኮሎኔል እምሩን ለመቀበል አላዳገተንም። ከእስር ቤት ከወጡ በኋላ የመንግስት ስራ ትተው በግል ድርጅት የተቀጠሩት ኮሎኔል እምሩ በ1966 አጋማሽ ኢህአፓን መቀላቀላቸውንም አቶ ክፍሉ ያስረዳሉ። በኋላ ላይ የጎንደር ክፍለ ሀገር ዋና አስተዳዳሪ ሆነው የተሾሙትም በኢህአፓ አባልነት በቀጠሉበት ወቅት መሆኑን ይናገራሉ። ያ ደግሞ በወቅቱ ለነበረው የኢህአፓ ትግል አስተዋጽኦ ማድረጉን ያስታውሳሉ። ይህን ኮርኔል እምሩ መሳተፍ በኢህአፓ ትግል ውስጥ መኖር መሳተፍ ኮርኔል እምሩ የጎንደር ክፍለ ሀገር አስተዳዳሪ ሆኖ ኮርኔል እምሩ አባል ነው ተብሎ አይነገርም፣ ለማንም አይነገርም። ግን ደጋፊ ነው ዲሞክራት ደጋፊ ነው ምናምን ተብሎ ይሄ ስሜት በወጣት ውስጥ መግባቱ እጅግ በጣም ብዙ ሰው በአባት እግር ውስጥ እንዲቀላቀል የረዳ ይመስለኛል። ይሄ ጥያቄ ራሱ ኮርኔል ምሩ አንደኛ። ሁለተኛ ነገር ኮርኔል ምሩ ማለት እጅግ በጣም ሀይለኛ ተናጋሪ ነው። ሀይለኛ ተናጋሪ ነው ሲሆን የማሳመን ችሎታው እጅግ ከፍተኛ ነው። ሁለተኛ ዝም ብሎ ከተማሪ ዓለም ለሀገር በመቆርቆር ለሀገር እንድትለማ በመፈለግ በምናምን አይደለም እንትን ትግል ውስጥ የገባው በምቾት ይኖር የነበረ ሰው ነው። ትልቅ ስራ፣ ትልቅ ቦታ የነበረ ሰው ነው። ግን የሀገሪቱ ሁኔታ በተለይ በዛ ጊዜ የነበረው እና ደግሞ መጪው ጊዜ በጣም ያሳስባቸው ከነበሩ ግለሰቦች መካከል አንዱ እንደመሆኑ መጠን ትግል ውስጥ ይቀላቀል ቻለ እና በአጠቃላይ እሱ እዚያ ቦታ ላይ መኖሩ እና ደግሞ በሚያደርጋቸው ንግግሮች በምኖች የሚያስተላልፋቸው መልእክቶች ለወጣቱ ትልቅ ተስፋ ሰጡ። አቶ ክፍሉ እንዳሉት በ1969 ዓ ም ወደ አዲስ አበባ የተጠሩት ኮሎኔል ምሩ ከዚያ በኋላ ወደ አስተዳዳሪነት አልተመለሱም። ኢህአፓ በነበረው መዋቅር አማካኝነት ለትግል ወደ ገጠር ያመሩት በዚያን ወቅት መሆኑንም አጋሮቻቸው ይናገራሉ። የህይወት ታሪካቸው እንደሚያስረዳውም የገጠሩን የትጥቅ ትግል ከተቀላቀሉ በኋላ በተለይ በጠለምት በበለሳና በአርማ ጩሆ ከነበረው የኢሃፓ ሰራዊት ጋር በመሆን ተንቀሳቅሰዋል። በስደት ወደ ሱዳን ከሄዱ በኋላ ደግሞ ኢትዮጵያውያንን የማሰባሰብ ድጋፍ የማድረግና የማበረታታት የዜግነት ድርሻቸውን እንደተወጡ በቅርብ የሚያውቋቸው ያስታውሳሉ። በሱዳን የሚኖሩ ኢትዮጵያውያን ስደተኞች መረዳጃ ማህበር ሊቀመንበር እስከመሆን በዘለቀው የካርቱም ቆይታቸው ብዙ ተግባራት ማከናወናቸውንም ይገልጻሉ። የቀድሞው የአሜሪካ ድምፅ የአፍሪካ ክፍል ኃላፊ አንጋፋው ጋዜጠኛ ንጉሴ መንገሻ የኮሎኔል ምሩን የሱዳን ቆይታ ከሚያስታውሱት አንዱ ነው። ከፍተኛ ባለስልጣን ሆነው ከተሰደዱ ሰዎች አንዱ ስለነበሩ ኮሎኔል ምሩ በጣም በጥሩ ሁኔታ ነበር የሚኖሩት። ቤትን ሰጥቷቸው ሱዳን ቪላ ቤት፣ እንዲሁም ከጀነራል ነጋ ተገኝ ጋር ነበር አብሮ የሚኖሩት እና ግን ኮሎኔል ምሩ ደግሞ ያን ኑሮ ብቻቸውን አይኖሩትም። ወደ ስደተኛው ሄደው ተመልሰው ስደተኛው መርዳት ነበር ዋና አለማቸውና ተግባራቸው። እንዲሁም ትዝ እንደሚለኝ እራሴ ተሰድጄ ሱዳን ድንበር ተሻግሬ ግዳ ገዳሪ ከቆየ በኋላ ካርቱም ስገባ መጀመሪያ ካገኘኋቸው ሰዎች እሳቸው ናቸው፣ ኮሬ ልምሩ እና ለብዙ አመታት ትዝ ይለኛል። በቃ አስተናግደው ጥሩ ምግብ ሰጥተው አብልተው ቢራ ከጠጣሁ እንደ አራት አመት በላይ ነበረ። ያን ቢራ ነገር ያቀመሱ እሳቸው ናቸው፣ እና በዛ ሁሉ አስታውሳቸዋለሁ። እና ዋናው ግን ስደተኛው መሀል ሁላችንም ተራ በተራ እየወጣን ስንሄድ ለበርካታ አመታት ወደኋላ የቀሩት ከዚህ ከተሰደደ ህዝብ መሀል እንዴት ተለይቼ እሄዳለሁ? እኔ እኮ ማገልገል ያለብኝ ኢትዮጵያን ነው። ሱዳን ደግሞ ለኢትዮጵያ ቅርብ ስለሆነች ከዚህ ምን መራቅ የለብኝም ብለው እዛ የቆዩ ሰው ናቸው። መውጣት እየቻሉ መውጣት እየቻሉ ማለት ነው። መውጣት እየቻሉ ልጆቻቸው እየለመኗቸው ባለቤታቸውም እዚህ ነው። መውጣት እየቻሉ ለብዙ አመታት ስደተኛውን ስለዱ ነው የቆዩት። ደግሞ ሁሉም ትዝ የሚለኝ ስደተኛውን አደራጅተው አንድ ከመቶ በላይ የሚሆኑትን አደራጅተው ምንድን ነው ያደረጉት? ይሄ ፕላስቲክ ባግ ፌስታል የምንለው እዚህ በተለምዶ ፌስታል የምንለው ማለት ነው ስታል የሚባለው እሱን እያሰሩ ይሸጥ ጀመርና በዛ ሽያጭ ዋጋ ከመቶ በላይ የሚሆኑ ስደተኞች እየሰሩም ገቢም እያገኙ ህይወታቸውን እያሸነፉ ይኖሩ ነበረ። ያ ሁልጊዜ በኮሎኔል እምሩ ወንዴ ምክንያት ነው የሆነው። ማንም ስደተኛ በዛ በኩል ያለፈ ኮሎኔል እምሩን ሳያመሰግን አይቀርም፣ ከኔ ጀምሮ ብዙዎች ሰዎችም እና የሚገርም ነው። ስትሰደድ ኑሮ ላይ ነው አንተ ምታክሮ እና በሌላውን ለመርዳት በጣም ይቸግራል። ኮሎኔል እምሩ ግን ተሰደው ስደተኛው የረዳ የሚኖርበት ሁኔታ ነው የሚፈጥሩት እና በጣም የሚገርም ባህሪ ነበራቸው። ከሁሉ በላይ የሚደንቀኝ ሁሉን አክባሪ ናቸው። ኮሎኔል እምሩ ትልቁን ትንሹን አዛውንቱን አሮጊቱን፣ ወጣቱን፣ ጎልማሳውን፣ ሴቱን፣ ወንዱን፣ ሙስሊሙን፣ ክርስቲያኑን ሁሉን አክባሪ ናቸው። በሳቸው ዓይን ብሄ ብሔር ልዩነት የሚባል ነገር አያውቁም በጭራሽ። እና የሚገርም ነው እዛ ሱዳን በነበርኩ ጊዜ ከምታዘበው አንዱ የማያናግሯቸው የድርጅት አባላት አልነበሩ ያው ለምሳሌ ቲፒኤልኤፍ የዋጣ አባላት ይመጡ ነበር፣ ያናግሯቸዋል። የወሌፍ የኦነግ አባላት ይመጣሉ፣ ሆነ ልምሩን ያናግራሉ። የሀፓ ሰዎች፣ የሜሶን ሰዎች፣ ኤርትራን የሌፍ ሰዎች እምሩ ቤት ማሄድ ሰው የለም፣ የማያናግራቸው የለም። ደግሞ በራቸው ለሁሉም ክፍት ነበረ። በተለያየ የፖለቲካ መስመር ለተሰለፉ ኢትዮጵያውያን ሁሉ ክፍት ነበር፣ በራቸው ክፍት ነበር እና ምክንያቱም ጽኑ የሆነ ቋሚ የሆነ የፖለቲካ ፍልስፍና ነበራቸው። ምንድን ነው እርግጥ ኢትዮጵያ የተለያየ ብሔሮች የሚኖሩባት የተለያየ ሃይማኖት ያሉባት እና ደግሞ ምን እንደምለው ው ዳይቨርሲቲ አብዛና ሴት ይሄ ረጅም ዓመታት የቆየ ታሪካችንና የባህል ሀብታችን ለእኛ ቅርሳችን ነው እንዲሁም ኃይላችን መሆን አለበት ብለው የሚያምኑ ስለሆኑ ሁልጊዜ ሁሉም አቀናኘት ሁሉም አቀራረብ ነበር ፍላጎታቸው። በእውነቱም ሲታገሉም ደግሞ በጣም ጽኑ በሆነ የኢትዮጵያዊነት አቋም ሲታገሉ የሆኑ ሰው ናቸው። እና በእውነትም ምንድን ነው የምትለው ብዙ ጊዜ እንሰብካለን እናስተምራለን። ብዙ ጊዜ ሰው ፖለቲካዊ ይነዛል፣ ግን ደግሞ ያን በተግባር ሲፈጽመው አታይነ ኮሎኔል እምሩ ማለት ግን ያን ሁሉ እያስተማሩ እኩልነትን፣ ነፃነትን ዴሞክራሲን እያስተማሩ ህይወታቸውንም ያን አድርገው ይኖሩ ሰው ናቸው። በዛ ነው ሁሉ ጊዜ ሊታወሱ የሚገባቸው። ኮሎኔል እምሩ የዓላማ ጽናት ያላቸውና አገራቸውን የሚወዱ ሰው ናቸው ብሏል አቶ ንጉሴ በዚሁ ማብራሪያ። ኮኔል ምሩ ወታደር ናቸው። ብዙ ጊዜ ያለ ሰልጥነው ከብርዘኛ ሰለጠኑ ኮሪያ ዘመቱ። ግን ከውትድርና በላል ደግሞ ኮኔል ምሩ የታሪክ ሰው ናቸው። ታሪካችን በጣም አገናዝቦ ያውቃል። ቁጭ ብለ ሁለት ሶስት ሰዓት እሳቸውን ስለ ኢትዮጵያ ታሪክ ሲያወሩ ልትሰማ ትችላለ። አንድ እሱ ነው። ሁለተኛ ነገር ደግሞ ገና ከልጅነታቸው ደግሞ ትግል የተዋህዳቸው ሰው ለውጥ፣ በጎ ለውጥ ለህዝሙ ይበጅ ለውጥ እንዲመጣ የሚታገሉ ሰው ናቸው እና በዚህም የተነሳ የፖለቲካ ፍልስፍናቸው ሁሉ በእውነት ሁልጊዜ ይገርመኝ ነበር። በጣም በዛን ዘመን የተወለደ ሰው እና በአሁኑ ዘመን እንዴት እንዲህ በጣም የረቀቀ አስተሳሰብ አላቸው። ሁሉን የሚያቻችል እንዲሁም ተማርክ የሚለው ሁሉ ሲናቆር፣ በየብሄር ተከፋፍለ ርስበርሱ ሲናቆር ኮሎኔል ምሩ ሁል ጊዜ እነዚህን ሰዎች ለማቀራር ቅድም እንደጠቀስኩል የተለያዩ ድርጅቶችንም የተለያየ ብሄረሰቦችንም እና በዚህ ትልቅ ትልቅ አስተዋጽኦ ሲያደርጉ የኖሩ ሰው ናቸው። በዚህ ነው በጣም መደነቅ ያለባቸው። ደግሞ ለውጥ እንደምሮ ገና ከወጣትነት ከንጉሥ ኃይለ ስላሴ ጊዜ ጀምረ ደርግም ሲመጣ ይህም ለውጥ ትክክል አለ መስተካከል አለበት ጫካ መግባት። ከዛም ደግሞ ኢህአዴግ ስልጣን በያዘበት ጊዜ በነገርህ ላይ ወደ ሀገር ገብተው ሊያገለግሉ የሚችልበት ሁኔታ ስለሚፈጠር ጋብዛዋቸው ነበር። እኔ እናንተ የምትከተሉት ይሄ ብሔር ላይ ዘላያ ያተኮረ ፖለቲካ እና ፍልስፍና ያ ፖሊሲ በጭራሽ አይተመኝም። ስለዚህ ልክ ብለው በስደት ነው የቀጠሉት። እና ጥናት ያላቸው ሰው ናቸው፣ ጎበዝ ነቅነቅ የማይሉ ሰው ናቸው እና በኢትዮጵያዊነት ላይ መደራደር የማያውቁ ሰው ናቸው። እና እኔ በእውነት እሳቸው አረፉ ማለት ስሰማ በጣም ነው ያዘንኩት እና በጣም ልቤም ነው የተሰበረው። ኢትዮጵያ በጣም ትልቅ ሰው ነው ያጣቸው። የተደረገላቸው ቀብር በጣም ጥሩ ነው፣ በወታደራዊ ስርዓት አየሁት ቪዲዮን። በጣም ደስ የሚል ነው። ብኖር ደስ ይለኝ ነበር። ሰዎች በእሳቸው ቀብር ላይ ለመገኘት ፍላጎት ነበራቸው ግን በቦታ እርቀት ምክንያት ሳይሳካ ቀርቷል። ከአርባ አምስት አመታት የገጠር ትጥቅ ትግልና የስደት ፖለቲካዊ ትግል በኋላ ነው ኮሎኔል ምሩ ለሀገራቸው ምድር የበቁት። በመጋቢት ሁለት ሺ አስር የተጀመረውን ለውጥ ተከትሎ በሕክምና ሲረዱ ከቆዩ በኋላ ሰኔ አስራ ዘጠኝ ሁለት ሺ አስራ ሶስት ዓ ም በተወለዱ በዘጠና አምስት አመታቸው ከዚህ ዓለም በሞት የተለዩትም እዚሁ አዲስ አበባ ውስጥ ነው። የቀብር ስነስርዓታቸውም ከፍተኛ የመንግስት ባለስልጣናት ብጽዋን ሊቃነ ጳጳሳት የኮሪያ ዘማቾችና ጀግኖች አርበኞች በተገኙበት ነው በመንበረ ጸባወት ሥላሴ ካቴድራል በኢትዮጵያ ጀግኖች አርበኞች መካነ መቃብር የተፈጸመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለሁ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ፕሮግራም እዚ ላይ ያበቃ አስተናጋጃቸው አሉላ ከበደ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ ሰናብት አለው። ደህና አደሩ።